በሱዳን የሚኖሩ ኢትዮጵያውያን ስደተኞች የሚሰጣቸው የመታወቂያ ካርድ በወቅቱ ያለመታደሱ ለችግር እያጋለጠን ነው ይላሉ። ተጨማሪ ዝርዝር ገልሞ ዳዊት ይዟል። በሱዳን ካርቱም በኢትዮጵያ ስደተኞች ላይ እየደረሰ ነው ያሉትን ለአሜሪካ ድምጽ የነገሩ ትውልድ ኢትዮጵያውያን እንዳሉት ስደተኞችን በመታወቂያ አለመታደስ ማሰር የተጀመረው ከሶስት ወራት ወዲህ ነው መንስኤውም ከሱዳን ኢሚግሬሽን ለስደተኞች ይሰጥ የነበረው መታወቂያ ለብዙ ስደተኞች አለመታደስ መሆኑን በካርቱም ለስምንት ዓመት መኖራቸውን የነገሩን አቶ መሀመድ አብዱላይ አቡበከር ናቸው። መታወቂያ አውጡ ይላል። መታወቂያ አውጡ ብሎ ኢትዮጵያውን ሰልፊ የሚያወጡ ኢሚግሬሽን ሄዶ ጀዋዛት ይባላል በአረበኛ ይዛ ሰልፍ ላይ ሲቆሙ አይወጡም ነገኑ ይላል። ብሩ ይቀበላል። የሆነ ደረሰኝ ወረቀት ይሰጣል። ስትወጣ አንተ ይሄ ሄድክ መታወቅ አምጣ ይላል። መታወቂያ የለውም ብሩን ከፍዬ ይኸው ደረሰኝ አለቀ። ወረቀቱ ይቀደዳል። ፖሊሱ ከዛ በኋላ ተመልሶ እስር ቤት ይወስዳል። መታወቂያ አምጣ ይላል። ቅጣቱ አስራ አምስት ሺህ ነው። ሰልፍ ላይ የቆመች እርጉስ ነበረች፣ ይዛ ሞተች። ሰልፍ እየጠበቀች ነው ሰው በማት ሰልፍ እየቆመ ስለሆነ እየጠበቀች ነበር። እየቆመች እርጉስ ነበረች፣ ይዛ ወረቃ ሞተች። በቃ አቶ መሀመድ፣ በዚህም ብዙ ኢትዮጵያውያን ስደተኞች ለዘርፈ ብዙ ችግር ተጋልጠዋል ሲሉ ያብራራሉ። የተጎዳን ነው ከወጥተን መስራት አንችልም። በተለይ ሴቶች እያስቸገሩት ነው። ወጥቶ ሻይ የሚሰሩት አለ መኖራ ነዳፋ ምናምን የማይችል ሴቶች በረንዳ ምናምን አከራይቶ ሻይ ይሰራሉ። ከዛ ደግሞ ይመጣሉ። መታቃለሽ መታቃ ያው ወረቀት ወስጄ ተራ እየጠበቅ ነው ተነሽ ይላል። በቃ እየተጫወቱት ነው በቃ አንቺ የኔ ጎዳኛ ካልሆን አሁን ነው የሚጫነው ወደ ኢትዮጵያ እንደ ያስፈራሩ። ከዛ በኋላ እሷ ያው ሳትፈልግ ሌላ ነገር ውጭም ትገባለች። በጣም አስቸጋሪ ነው። አምባሲ መፍትሄ ይሰጣል። ተሰብስበን ወደ ሶስት መቶ ምናምን የሆነ አምባሲ ገብተን መፍቱ ስጠይቅ መታወቂያ አውጡና በስራ ህገ መንግስቱን ጠብቁና ኖሩ እሺ፣ እሺ መታወቂያው እናውጣ ማውጣት እምቢ። እኛ ከፍለን እንወጣለን። እዛ ስንሄድ ይሄ ይሄ ችግር አለ ሂዱና ኑ ይላል። እሺ ብለን ብሩን ሰተን ወረቀቱን ወዘን ስንወጣ ፖሊሶቹ ሌላ ቦታ ወረቀቱን እየቀደዱ እኛን እየጫኑት ነው ወደ እስር ቤት። እንዴት ነው ብለን መፍቱ ምንም አይሰጡም። አምባሲ ከእነሱ ጋር ነው፣ ከፖሊስ ጋር ማለት ነው። ሌላ ያናገርኩት ትውልድ ኢትዮጵያዊ ስደተኛ የዚሁ ችግር ሰለባ መሆኑን ይናገራል። ስሙ እንዲገለጽ ያልፈለገው ኢትዮጵያዊ ባለፈው ሳምንት ካርቱም ኡምዱርማን አካባቢ በፖሊስ ተይዞ 20 የሱዳን ፓውንድ ከፍሎ መለቀቁን ይናገራል። በጸጉር ቤት ስራ የሚተዳደረው ይህ ወጣት ከአሁን በኋላ በከተማው መንቀሳቀስ አስቸጋሪ በመሆኑ ስራዬን ለማቆም ተገድጃለሁ ሲል አክለው ተናግረዋል። ለስምንት ዓመታት ካርቱም መኖራቸውንና የሁለት ልጆች አባት መሆናቸውን የተናገሩት አቶ መሐመድ አብዱላይ ሚስትም የዚሁ ችግር ሰለባ ናቸው ይችላለሁ እኔ ከደምንም ብዬ በሙስና የፖሊሱን ብር ለየብቻ ከፍዬ እዛው ውስጥ ቢሮ የሚሰራ ማዋ ከፍዬ ወደ ስድስት ሺህ ምናምን ጨርሼ አውጥቻለሁ። እሷ ሻይ ስለምትሰራ በዛ ፍራቻ ቤት ገብታ ነው። እኔ የሆነ ካምፓኒ ውስጥ የቀን ስራ እሰራለሁ። ያው እሷ ቤት ናት። አሁን አትወጣም፣ ከወጣች ስለምያዙ አትወጣም። እኔ ብቻ ሰርቼ ያው ከእጅ ወደ አፍ ነው። በጣም ኑሮ ውድነት አለ እዚህ ሀገር። አንድ ዳቦ አራት ብር ነው። ወተት አንድ ሌትር ለመግዛት እስከ ሰማኒያ ብር ነው እዚህ ሀገር። ኢትዮጵያውያን ስደተኞች በሱዳን ፖሊስ በዚህ በመታወቂያ ጉዳይ በሺዎች የሚገመቱ ኢትዮጵያውያን ታስረዋል ሲሉ ይናገራሉ። ስደተኞቹ ይህ ችግር ስደርስባቸው የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ይደርስላቸው እንደሆነ ጠይቃቸው ነበረ። ሱዳን ያሉ ኢትዮጵያውያን ጋራ ምንም ተገናኝተው አያውቁም። እኔ ስምንት ዓመት ነው ካርቱም ምንም ብዙ ሴቶች የተሳሰሩት እኛ ብር አዋጥተን እንከፍላለን፣ እናወጣለን። ብዙ ሰዎች እኛ በቃ እንደ እድር አደርገን ብር የለለሰው ብር ሰብስበን ከእስር ቤት እናወራለን። እንደዚህ እንደዚህ እያደረን በራሳችን እየተቻቻለን እንኖራለን እንጂ የሚያግዝ የለም እዚህ ሀገር። አክለውም ብዙ ስደተኞች በካርቱም የዓለም አቀፉ የስደተኞች ድርጅት ዩኤንኤች ሲያር ቢሮ አገልግሎት አይሰጠንም ብለዋል። የዓለም አቀፉ የስደተኞች ድርጅት ዩኤንኤች ሲያር ዓለም አቀፍ ሚዲያዎች አስተባባሪ ሮናልድ ሾን ባውር በሱዳን ያለው የዩኤንኤችሲአር ቢሮ በሳምንት አምስት ቀን ለተገልጋዮች ክፍት መሆኑን ተናግረዋል። ምስተር ሾን ባውር ቢሮአቸው የገንዘብ ድጋፍ ጨምረው ሌሎች የምዝገባና የትምህርት ዕድል ለስደተኞች እንደሚሰጥም አክለው ተናግረዋል።